Four. ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። አርሰናል ነጥብ ጥሏል። ሊቨርፑል በማንቸስተር ሲቲ ጉዶኗል። ሶስተኛ ደረጃ ላይ በሚገኘው ቼልሲና አስራ ሁለተኛ ደረጃ ላይ በሰፈረው ብሬንትፎርድ መካከል የነጥብ ልዩነቱ አራት ብቻ ነው። በቤርሊኑ ግጥሚያ ባየር ሚንሽን የማታ ማታ በቁርጥ ቀን ልጁ ሄሪኬን ከሽንፈት ተርፏል። በመኪና ሽቅድድም የማክላረኑ አሽከርካሪ ላንዶ ኖሪስ ዳግም ድል ቀንቶታል። የቅዱስ ጊዮርጊስ ስፖርት ማህበር ውዝግብ አጥልቶበታል። አብራችሁን ቆዩም። በቅድሚያም አትሌቲክስ፣ 43ኛው ጃን ሜዳ ዓለም አቀፍ አገር አቋራጭ ውድድር ትናንት እሁድ ተከናወነ። በውድድሩ ላይ የቀድሞ ታዋቂ አትሌቶች መታደማቸው ታውቋል። ውድድሮቹ በተሳካ ሁኔታ መጠናቀቃቸውም ተዘግቧል። በውድድሩ ላይ የምስራቅ አፍሪካ አትሌቲክስ ዋና ጸሐፊ ዶክተር ሳዲቅ ኢብራሂም እና የታንዛኒያ አትሌቲክስ ፌዴሬሽን ዋና ጸሐፊ ጆን ማንያማ በክብር እንግድነት መገኘታቸው ታውቋል። ውድድሮቹ አስደናቂ እንደነበሩ መግለጻቸውን የኢትዮጵያ አትሌቲክስ ፌዴሬሽን ገልጧል። የአዲስ አበባ ስታዲየምንም እንግዶቹ መጎብኘታቸውን አክሏል። እግር ኳስ፣ ማንቸስተር ሲቲ በፔፕ ጓርዲዮላ አንድ ሺኛ የአሰልጣኝነት ዘመን ግጥሚያቸው ትናንት ሊቨርፑልን 3 ለ0 በማንኮታኮት አንዳች መልእክት አስተላልፏል። ቀዳሚዎቹን ግቦች ከረፍት በፊት ግብ አዳኙ ኤርሊንግ ሆላንድ እና ኒኮ ጎንዛሌዝ አስቆጥሯል። ከረፍት መልስ ደግሞ በግራ ክንፍ በኩል የሊቨርፑል ተከላካዮችን ቁም ስቅል ሲያበላ የቆየው ጀሬሚ ዶኩ በድንቅ ሁኔታ ከመረብ አሳርፏል ውጤቱ ማንቸስተር ሲቲን ሁለተኛ ደረጃ ላይ እንዲሰፍር ብቻ ሳይሆን ከመሪው አርሰናልም ጋር የነጥብ ልዩነቱን ወደ አራት ዝቅ ማድረግ አስችሏል ማንቸስተር ሲቲ በወሳኝ ግጥሚያዎች ላይ ወሳኝ ድል በመቀዳጀትም ብቃቱን አስመስክሯል ሊቨርፑል በ18 ነጥብ ወደ ስምንተኛ ደረጃ ተንሸራቷል ቀደም ሲል በነበረው ግጥሚያ አስቶን ቪላ ቦርመስን አራት ለዜሮ አበራይቶ ወደ ስድስተኛ ደረጃ ከፍ ብሏል። ሶስተኛ ደረጃ ላይ በሚገኘው ቼልሲና አስራ ሁለተኛ ደረጃ ላይ በሰፈረው ብሬንትፎርድ መካከል የነጥብ ልዩነቱ አራት ብቻ መሆኑ የዘንድሮን ውድድር ብርቱ አድርጎታል። ዳን ቡርን በቀይ ካርድ አቶ በአስር ተጫዋቾች የተወሰነው ኒውካስል ዩናይትድ በሜዳው ደካ ማጫወቱ ቀጥሎ ትናንት በብሬንትፎርድ ሶስት ለአንድ ተረትቷል። ኖቲንጋም ፎረስት በበኩሉ ሊድስ ዩናይትድን ሶስት አንድ በማሸነፍ የራቀውን ድል ማስመለስ ችሏል። በደረጃ ሰንጠረዡ ግን ዎልቨር ሃምተንን ብቻ ነው የሚበልጠው። ሁለቱ ወራጅ ቀጠና ውስጥ የሚገኙ ቡድኖች ሁለትና ዘጠኝ ነጥብ አላቸውም። ቡንደስሊጋም የባየር ሚንሽን ግስጋሴን ኡኒየን ቤርሊን ልጓም አበጅቶለታል። ቤርሊን ከተማ አልተን ፌርስትራይ ስታዲየም ውስጥ በነበረው ግጥሚያ ኡኒዮን ቤርሊን መጀመሪያ አንድ ለዜሮ ከዚያም ሁለት ለአንድ ሲመራህ ቆይቶ ነበር። የማታ ማታ ግን ባየርን ሚንሽን በግብ ቀበኛው ሄሪኬን ዘጠናኛው ደቂቃ ላይ ባስቆጠረው ግብ ሁለት እኩላቻ መውጣት ችሏል። በዚህም ነጥቡ በአንድ ብቻ ከፍ ብሎ 28 ደርሷል። የሄሪኬን ከመረብ ያረፉ ኳሶች ደግሞ 13 ደርሷል። የቡድን አጋሩ ሉዊስ ዲያዝ ሚኒስትሮች የቦሩሲያ ሚንሽን ግላድባሁ ሃሪስ ታባኮቪች እና የአይንትራክት ፍራንክፉርቱ ዮናታን ቡርካርት በስድስት ግቦች ይከተላሉ። ቅዳሜ ዕለት ከባየር ሚንሽን ጋር አቻ የተለየው ዩኒየን ቤርሊን በቡንደስሊጋው የደረጃ ሰንጠረዥ በ12 ነጥቡ 11ኛ ደረጃ ላይ ይገኛል። ቅዳሜ ዕለት በሆፍናይም የ3 ለ1 ሽንፈት የቀመሰው ላይፕዚግ በ22 ነጥብ፣ ቦሩሲያ ዶርትሙንድ ና ሽቱትጋርት እያንዳንዳቸው በ21 ነጥብ እስከ አራተኛ ደረጃ የሻምፒዮንስ ሊግ ተሳታፊነትን ቦታ ይዟል። ባየር ሌቨርኩሰን በ20 ነጥብ በአምስተኛነት የአውሮፓ ሊግ ስፍራን ሲይዝ ሆፍንሃይም በ19 ነጥብ ስድስተኛ ደረጃ ላይ ሰፍሯል። ሳንክት ፓውሊ በሰባት ነጥብ ወራጅ ቀጠናው ጠርዝ ላይ ይገኛል። ማይንስ ና ሃይድናሃይም እያንዳንዳቸው በአምስት ነጥብ የደረጃ ሰንጥረዡ መጨረሻ ግርጌ ላይ ተዘርግቷል። በቅርቡ የሥራ አስፈጻሚ ቦርድ አባላት ምርጫ ያካሄደው የቅዱስ ጊዮርጊስ ስፖርት ማህበር ውዝግብ እያስተናገደ መሆኑ ተሰምቷል። የተጫዋቾች የደሞዝ ክፍያን መፈጸም ያለመቻል፣ የንብረት ይገባኛል ጥያቄ እንዲሁም የስራ አመራር ቦርድ ምርጫና የአባላቱ የፍርድ ቤት እግድ ቡድኑን ሰቅዘው መያዛቸው እየተሰማ ነው። በኢትዮ ኤፍኤም 107.8 የኢትዮ ስፖርት መርሃ ግብር ዋና አዘጋጅና አቅራቢ ምስጋናው ታደሰ ጉዳዩን በቅርብ ተከታትሏል። ምስጋናው፣ እንደው ለአድማጮች ምንድን ነው እየተሰማ ያለው? አመሰግናለሁኝ እንግዲህ በኢትዮጵያ እግር ኳስ ውስጥ ምናልባት ከመንግስት ጥገኝነት ነጻ ሆነው በራሳቸው ከሚተዳደሩ ክለቦች መካከል አንዱ ቅዱስ ጊዮርጊስ እንደሆነ ይታወቃል። ከዚህ ቀደም በባለ ሀብቶች እየተደገመ ነበረ፣ ክለቡ እዚህ ደረጃ የደረሰው። ነገር ግን ክለቡን በሚመሩትና በባለ ሀብቶቹ መካከል የተከሰተው አለመግባባት ቅዱስ ጊዮርጊስን በፋይናንስ በኩል በከፍተኛ ሁኔታ እንዲጎዳ አድርጎታል። እና የሁለቱ ወገኖች ግጭት በክለቡ እንደዚሁም ደግሞ የፋይናንስ አቅም ላይ ከፍተኛ ተጽዕኖ ፈጥሮበት በዚህ ሰዓት ላይ ቅዱስ ጊዮርጊስ እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ ይገኛል እና ለችግሩ ዋነኛ መንስኤ የሆኑት በባለ ሀብቶችና ክለቡን በሚያስተዳድሩት አካላት መካከል የተፈጠሩት አለመግባባቶች ናቸው ማለት እንችላለን። የውዝግቡ ወይንም የችግሩ ዋነኛ መንስኤውም ይሄ ነው። ምናልባት የንብረት ይገባኛል ጥያቄና የደሞዝ ክፍያም ጉዳዮች እየተነሱ ነው። ስለ እሱስ ምን ማለት ይቻላል? አዎ ትክክል ነው። ከዚህ ጋር በተያያዘ ጊዜ በዋነኛነት ቅዱስ ጊዮርጊስን ሲደግፈው የነበረው ሚድሮክ ኢትዮጵያ እንደሆነ ይታወቃል እና ሚድሮክ ኢትዮጵያ ዋና ስራ አስፈጻሚው አቶ ጀማል አህመድ በዚህ ሰዓት ላይ ቀደም ሲል በቅዱስ ጊዮርጊስ ደጋፊነቴ ለክለቡ ያደረግኩትን ወይንም ደግሞ የለገስኳቸው ቢሾፍቱ የሚገኘውን የክቡር ይድነቃቸው የተሰማ አካዳሚን ጨምሮ እንደዚሁም ደግሞ ለክለቡ ተጫዋቾች በሰርቪስነት የሚውለውን አውቶቡስ የንብረትን ጉዳይ በተመለከተ ተግጅ ያለውን የሚል ጥያቄ አቅርበዋል። ጉዳዩም ወደ ፍርድ ቤት መሄዱ ይታወሳል። አሁን እንግዲህ ደጋፊውም ጭምር ለሁለት ተከፍሏል። ግማሹ ወገን በቅርቡ የጥቅምት አስራ ስድስት የተካሄ የተካሄደውን ቦርድ የሚደግፍ ነው። ግማሹ ደግሞ ወደነ አቶ ጀማል አህመድ በኩል ሆኗል፣ እና ይህ ደግሞ ስቴዲየም ላይ በግልጽ የሚታይ ነው። የክለቡ ደጋፊዎች የቁጥር መመናመንም ጭምር በግልጽ እየተመለከትን እንገኛለን። በተጫዋቾችስ ላይ ያሳደረው ተጽዕኖ አለ? ምናልባት ተጫዋቾችን አነጋግረ ከሆነ ማለት ነው። አንዳንድ ተጫዋቾች ከቡድኑ ወደ ሌላ ቡድኖች የሚቀይሩም እንዳሉም እየተሰማ ነው። አዎ ትክክል ነው። እንግዲህ ክለብ ውስጥ አድርገው በክለብ ውስጥ ረዥም ዓመታት ካገለገሉ ተጫዋቾች መካከል በርካቶቹ ኮንትራታቸው መጠናቀቁን ተከትሎ ነገር ግን ክለቡ አሁን ካለው የፋይናንስ አቅም አንጻር ወደ ተለያዩ ክለቦች አምርተዋል። በርከት ያሉ ተጫዋቾች እና ያነጋገርኳቸው በርካታ ተጫዋቾች በዋነኛነት የገለጹልኝ ነገር ክለቡ ከዚህ በፊትም የሰራንበትን ደሞዝ አልከፈለንም፣ በቀጣይነትም ደሞዝ እንደሚከፍለን እርግጠኛ አልሆንንም፣ እኛ ደግሞ የቤተሰብ አስተዳዳሪዎች በመሆናችን ወደ ሌላ ክለብ የሚሄድን ምርጫችን አድርገናል ብለዋል። በነገራችን ላይ በአሁኑ ሰዓት በክለብ ውስጥ ከሚገኙት ተጫዋቾች መካከል አይፈቀድም። ከአራት ወር እስከ ስድስት ወር ድረስ ደሞዝ ያልተከፈላቸው ተጫዋቾችና የአሰልጣኞች ቡድን አባላትን ጭምር አሉ። ክለቡ በዚህ ሰዓት ላይ በባንክ አካውንት ውስጥ ያለው ገንዘብ አስራ ሶስት ሚሊየን ብር መሆኑ ተረጋግጧል። እንደዚሁም አንድ መቶ ስልሳ ሶስት ሚሊየን ብር በላይ እዳ ጭምርም አለበትና እነዚህ ሁኔታዎች ክለቡን ወደ አንዲ ሁኔታ እየወሰዱት ይገኛሉ። በክለቡ መንፈስ ላይም ከፍተኛ ተጽዕኖ እንደሚያሳድርባቸው ያነጋገርኳቸው የቡድኑ ተጫዋቾችም ጭምር ገልጸውልኛል። በዚህ አይነት እስከ የት ድረስ እንጓዛለን የሚለው ነገር ከፍተኛ ስጋት ፈጥሮብናል። ክለቡን ከአደጋ መታደጊያ ጊዜ አሁን ነው፣ አለበለዛ ግን እንዳንበተን እንሰጋለን የሚል ሀሳብ ያቀርባሉ። ቀደም ሲል የጠቀስከው በባንክ የተቀመጠ ያልከው ምናልባት ለተጫዋቾች ግዢ ክፍያ የሚፈጸም ይመስለኛል። ከዚህ ቀደም በነበረው ሂደት እንግዲህ ምናልባት አስራ ሶስት ሚሊዮን ብር ማለት ቅድስት ጊዮርጊስ አንድ ተጫዋች ለሁለት አመት ሲያስፈርም የሚከፍለው የአንድ ተጫዋች የፊርማና የደሞዝ ክፍያ ነበር ማለት ይቻላል። አሁን ግን ለቢሮ ውስጥ አስተዳደራዊ ጉዳዮች እንኳን ለወጪነት የማይበቃ ነው። ምናልባት ሁለቱ ወገኖች መከራከራቸውና ጉዳዩ ወደ ፍርድ ቤት ማምራቱ አዲሱ የቦርድ አመራሮች ታግደዋል፣ በዚህ ሰዓት ላይ በፍርድ ቤት እና ስለዚህ አዲስ ስፖንሰር እንዳያመጡ አዲስ ገቢ እንዳያፈልቁም ጭምር እግድ ስለታጣለባቸው ይህንን ገንዘብ ምን ከምን እንደሚያ ያደረጉትም በእርግጠኝነት መናገር ይከብዳል እና ምናልባት ፍርድ ቤቱ በራሱ አስማሚ ቢሮ አቋቁሞላቸዋል። በዛ ቢሮ የማይስማሙ ከሆነ በቀጣይ ቀጠሮ ላይ እግዱ የሚጸና ከሆነ አሁንም የራሱን የገቢ ምንጭ የሚያገኝበት መንገድ አስቸጋሪ ነው የሚሆነው ምክንያቱም ምንም አይነት እንቅስቃሴ እንዳያደርግ አዲሱ ቦርድም ስለታገደ ጭምር ማለት ነው። እና ይህ አስራ ሶስት ሚሊየን እንዳልከው ለተጫዋቾች ግዥም ለደሞዝም ጭምር የማይበቃ ነው። ለዛም ነው ደሞዝም መክፈል ያልቻሉት። ለሁሉም እንኳን እንክፈል ቢሉ ይሄ ብር በቂ አይደለም። ለዛም ነው አሁን ግራ ተጋፍተው የተቀመጡት። እንግዲህ የደሞዝ ክፍያ ተነስቷል። የስራ አስፈጻሚ ቦርድ አባላት ምርጫ ውዝግብ ከማስነሳቱን ባሻገር ወደ ፍርድ ቤት ሂደቱ ተሻግሯል። እንግዲህ በሚቀጥለው ሳምንት ነው እንዲቀርቡ የተገለጸው ደብዳቤውን እንደተመለከትነው ከሆነ በአጠቃላይ በቡድኑ ላይ አሁን ያለው መንፈስ ምን ይመስላል? ምንስ ሊፈጥር ይችላል ብለህ ትገምታለህ? እንግዲህ የቡድኑ ተጫዋቾች እስካሁን ባለው ሂደት ከዛሬ ነገ ምናልባት ደሞዛችን ሊከፈለን ይችላል በሚል ተስፋ የተቻላቸውን ያህል አቅማቸውን ተጠቅመው ጥረት እያደረጉ ነው። አዲስ የተመሰረተው ቦርድም ይህን ችግር እንደሚፈታ ቃል ገብቶላቸው ነበረ። ነገር ግን በመሀል ይሄ እግድ መጥቷል። አሁን አስፈሪው ነገር ከዚህ በኋላ የሚሆነው የቡድኑ ተጫዋቾች ይሄ ግልጽ ነው፣ በስነ ልቦና ረገድ ተጽዕኖ እንደሚያሳድርባቸው ምንም ጥርጥር የለውም እና በቀጣይ ጊዜያት በመጪዎቹ ጊዜያት በቡድኑ ውጤት ላይም አሉታዊ ተጽዕኖ እንዳያ አምባሳደር ስጋት እንዳላቸው ራሳቸው ተጫዋቾቹም የቡድኑ አባላትም ጭምር የሚገልጹት ነው። በእርግጥ ይሄ በጊዜ ሂደት የሚታይ ጉዳይ ቢሆንም አሁን ያሉት ሁኔታዎች ግን በጊዜ መፍትሄ ካልተበጀላቸው አስጊ ይመስላሉ። ምስጋናው ታደሰ በኢትዮ ኤፍኤም አንድ መቶ ሰባት ነጥብ ስምንት የኢትዮ ስፖርት ዋና አዘጋጅና አቅራቢ ለሰጠ ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዜር ስትልኝ እኔም በጣም አመሰግናለሁ። ወይ መልካም ጊዜ ይሆንላችሁ። በብራዚል ግራንድ ፕሪ የመኪና ሽቅድምድም የማክላረኑ አሽከርካሪ ላንዶ ኖሪስ ዳግም ድል ቀንቶታል። የመርሴዲሱ አንድሪያ ኪሚ አንቶኔሊ ሁለተኛ፣ የሬድ ቡል ማክስ ፈርሽታፕን ሶስተኛ ወጥቷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ አስተያየትና ጥቆማችሁ አይለን መልካም ጊዜ፣ ጤና ይስጥልኝ።